በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳም ካለፈው ዓመት አንስቶ ከየማህበረሰቡ በወጡ ታጣቂዎች መካከል በነበረው ግጭት በመቶዎች የሚቆጠሩ ሞተዋል፣ በአስር ሺዎች የሚቆጠሩት ደግሞ ተፈናቅለዋል። የጉራ ፈርዳ ወረዳ መስተዳደር አሁን ላይ የተፈናቀሉ የማህበረሰብ ክፍሎችን ወደ መንደራቸው ለመመለስናም የወረዳውን ሰላም ወደ ነበረበት ለማምጣት ያስችላል ያለውን ባህላዊ የእርቅ ስርዓት ማካሄዱን የመስተዳደሩ ባለስልጣናት አስታውቋል። በተለይም ትናንት እሁድ በተካሄደው ባህላዊ የእርቅ ስርዓት በወረዳው ማህበረሰብ አባላት መካከል የነበረውን ቁርሾ በመቅረፍ በይቅርታ ላይ የተመሰረተ መግባባት ለመፍጠር ታስቦ መካሄዱን የወረዳው ዋና አስተዳዳሪ አቶ ሲሳይ ሻሎ ገልጸዋል። ሁለት ሺህ አስራ ሦስት ጀምሮ እስካሁን ድረስ የአንድ ዓመት ያህል ግጭት አለመግባባቶች፣ ሰው ዜጋ ማፈናቀር፣ እንዲሁም ሰው ልጆች ሞት፣ ጸጥታ አካላት ጭምር ላይ ጉደት ሲያደርስ የቆየ ነበረና ይህንን በጎሰ መሬት ሰላም ኮሚቴ እንዲሁም በአመራሩ ብርቱ ጥረት በርካታ ስራዎች የመግባባት ስራዎች ሲሰሩ ቆይቶ መቋጫውን አግኝቶ በየቀበሌ ችግር ቤት የተከሰተበት ቀበሌዎች ላይ ውይይት በማድረግ ኮንፍራንሶችን በማድረግ ፍቅር በማባበል በማለት የበዳይም ተበዳይም በጋራ ቁጭ ብሎ እርቀ ሰላም ኮንፍራንስ ተደርጎ ቀጣይ ሕዝቡ አንድ ሆኖ በአንድነት ልማቱን ለማስቀጠል የሚያስችል በወረዳው ባለፈው አንድ ዓመት በነበረው ግጭት ሕይወታቸውን ላጡ የአካባቢ ሚሊሻ አባላትና የአርሶ አደር ቤተሰቦች እንደየጉዳታቸው መጠን ከከተማ ቦታ ምሪት እስከ ጥሬ ገንዘብ የሚደርስ ካሳ ለመስጠት ዝግጅት በመደረግ ላይ እንደሚገኝ ዋና አስተዳዳሪው ጨምረው ገልጸዋል። በወረዳው የተካሄደው ባህላዊ የእርቅ ሥርዓት ሰላምና መረጋጋትን ለማስፈን ያስችላል የሚል ተስፋ ቢጣልበትም ባለፈው አንድ ዓመት የችግሩ ተጎጂ የነበሩ የማህበረሰብ ክፍሎች ግን አሁንም ስጋት እንዳለባቸው ይናገራሉ። ዶች ቬሌ ዲደብሊው ያነጋገራቸው እናም በወረዳው አይናምባ ከተባለ ቀበሌ ተፈናቅለን ከቆየም በኋላ አሁን ወደ መንደራችን ተመልሰን እንገኛለን ያሉ አስተያየት ሰጪዎች በቀጣይ ሕገ ወጥ የጦር መሳሪያ መበራከትና የሕግ የበላይነት ያለመከበር ጉዳይ እንደሚያሳስባቸው ገልጸዋል። ከዛ እርቅ ላይ የቀረቡ የሽንትን ሽፍታዎቹ ማለት ነው መሳሪያ ይዘው ቀርበው አይደለም ህዝብ ፊት ይቅርታ ነው የጠየቁ ስለዚህ ያም መሳሪያ ይዛ ጫካውስጥ ተቀምጦ ዛሬ ላይ ነገ ላይ ደግሞ ምን ያመጣል ተብሎ ይታሰባል ስለዚህ በጣም ስጋት አለ መሳሪያው ቢገባ እሺ ችግር የለም አሁን ማህበረሰቡ እየሰጋ ያለው ትጥቅ ሳይገባ እንዴት እርቅ ይፈጸማል የሚለው ላይ ነው ያለው አሁን ትልቁ ስጋታችን ይሄ ነው የህግ ድጋፍ ያስፈልጋል ህግ የሚያስፈጽሙ አካሎችም ከ ፖለቲካ ወይም ደግሞ ከዚህ ከአካባቢዊነት ወጣ ባለ ሁኔታ መዳኘት መቻል አለባቸው። የሚያዙ በዚህ በወንጀል ድርጊት ውስጥ ሰርተው የሚያዙ ሰዎችን ለቀው ለዳግም ወንጀል እንዲዳረጉ ማድረግ የለባቸውም። ትክክለኛና ትክክለኛውን ስራ መስራት መቻል አለባቸው። እንደ መንግስት ነው መሰራት ያለበት፣ እንደ ፖለቲካ አይደለም። አሁን እንደ ፖለቲካ ሆኖ ነው ችግር እየተፈጠረ ያለ። እንደ መንግስት መሰራት ያለበት ሁሉ መንግስታዊ መዋቅር ተዘርግቶ መሰራት አለበት ነው እያልኳለሁ። በአስተያየት ሰጪዎቹ ስጋት ዙሪያ የተጠየቁት የጉራ ፈርዳ ወረዳ ዋና አስተዳዳሪ አቶ ሲሳይ ከእርቅ ስርዓቱ ጎን ለጎን ህገ ወጥ የመሳሪያ ዝውውርን ለመቆጣጠርናም የህግ የበላይነትን ለማስከበር የሚያስችሉ ተግባራት መጀመራቸውን ተናግረዋል። በዚህም በየደረጃው የሚገኙ የማህበረሰቡ የጎሳ መሪዎችን ያካተተ የሰላም ኮሚቴ የማዋቀር እናም ተቋማዊ አደረጃጀቶችን የማጠናከር ስራዎች መከናወናቸውን ዋና አስተዳዳሪው ገልጸዋል። አንደኛ ይሄ ነገር እንዳይከሰት አቅጣጫ የተቀመጠው የጎሳ መሪዎች፣ የሃይማኖት አባቶች፣ የሰላም ኮሚቴዎች፣ የፖለቲካ አመራሮች ጋራ ተቀናጅተው አንዲት ነገር ምክንያቱም በጎሳ መሃል ውስጥ ግጭት እንዳይፈጠር በብሔር መሀል ላይ አንድ ነገር እንዳይደረግ ግልስል በግልስል ተገለጫ ከሆነ ወደ ብሔር እንዳይሄድ የሚያስፈልገው ተቋም ደረጃም ጭምር እንዲሰራ ነው። እቅዳቅለን ኮሚቴ አቋቁመን ኮሚቴም በትልቅ ቀጣይ እየሰሩ እያለ በደቡብ ክልል ቤንች ሸኮ ዞን የምትገኘው የጉራ ፈርዳ ወረዳም ከአስተዳደራዊ የመዋቅር ጥያቄ ጋር በተያያዘ በተነሳ ግጭት ካለፈው አንድ አመት ወዲህ ሰላም ርቋት ቆይታለች። ዶች ቬሌ ዲ ደብሊው ያነጋገራቸውና አካባቢውን የሚያውቁ አስተያየት ሰጪዎች በወረዳው ዘላቂ ሰላምን ለማስፈን በሸኮና በሚኒት ማህበረሰቦች መካከል የተነሳውን የወረዳ አስተዳደር ይገባኛል ጥያቄም በሰላማዊ መንገድና በውይይት እልባት መስጠት እንደሚገባ ይመክራሉ። ለዶች ቬሌ ዲ ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ